ከአዲስ አበባ ወደ ጅቡቲ ይጓዝ የነበረው የጭነት ባቡር የተገለበጠው ሐዲዱን ስቶ መሆኑን የሸዋ ፖሊስ አስታውቀዋል። ሙክታር ጀማል ዝርዝሩን ይዟል። ጭነት ጭኖ ከአዲስ አበባ ወደ ጅቡቲ ሲጓዝ የነበረ የኢትዮጵያ ምድር ባቡር ንብረት የሆነው ባቡር በምስራቅ ሸዋ ዞን ፈንታሌ ወረዳ የላላ ቀበሌ ማህበር ውስጥ ተገልብጦ አደጋ እንደደረሰበት የምስራቅ ሸዋ ፖሊስ መምሪያ ገለጸ። የዞኑ ወንጀል መከላከል ክፍል ኃላፊ ኢንስፔክተር ጌታነህ አባተ ለአሜሪካን ድምፅ እንደተናገሩት አደጋው የደረሰው ሮብ ምሽት ለሐሙስ አጥቢያ ከምሽቱ ዘጠኝ ሰዓት መሆኑንም ገልጸዋል። በአደጋው የደረሰውንም የጉዳት መጠን ኢንስፔክተር ጌታነህ ለአሜሪካን ድምፅ ተናግረዋል። ወድቀዋል መሰባበር በንብረት ላይ ከጥቅም ውጪ ሁሉም ከጥቅም ውጪ ሆኗል ባይባልም አንዳንድ መሰባበርና መገነጣጠል እንትን ታይቶባቸዋል። ሌሎች መጀመሪያ ፍርጎች ሶስቱ ደግሞ መስመራቸውን ስተው ወደ ቀኝ የወደቁ መሆኑን ያየሁት እንዲሁም በባቡር አዲዱ ላይ የመገንጠልና የመሰባበር እንትን ታይቷል። ለሰው ላይ የደረሰ ጉዳት የለም ግን አሉ የፌዴራል ፖሊስ አባላት አጅበው መሄደ ደግሞ ጥበቃ አድርገው መሄደት ግን ልጆ አባሎች ላይ የመቃቃርና አልፎ አልፎ ምልክት ታይቷል። ግን ጉዳቱ ይህን ያህል ብሎ የሚጠቀስ አይደለም። የደረሰው አደጋ የህዝብ ባቡር ላይ ቢሆን ከፍተኛ ውድበት ያስከትል ነበር ያሉት ኢንስፔክተር ጌታነህ አባተ የዚህኛው ጉዳት በንብረት ላይ ብቻ መቆሙንም የገለጹት። ባቡሩ አስራ ሰባት ፍርጎዎችን አስከትሎ ሲጓዝ እንደነበረ ኢንስፔክተር ጌታነህ ገልጸው አደጋ ደርሶባቸው ከወደሙት ሶስት ፍርጎዎች በተጨማሪ ሰባት ፍርጎዎች ከሀዲዱ ወጥተው ሳይወድቁ እንደዛው ቆመው የቀሩ ሲሆን አራት ፉርጎዎች ደግሞ በሀዲዱ መስመር ውስጥ መቅረታቸውንም ኢንስፔክተር ጌታነህ ተናግረዋል። የአደጋው ምክንያት ሊሆን ይችላል የሚለውንም ገልጸዋል። ሌሊቱን በጣለ ዝናብ ከፍተኛ ዝናብ ጥሎ አካባቢ ዝናብ ጥሎ ስለነበረ ከዛ ጋር ተያይዞ በጎርፍ ወደ መስመር የወጣ ደለል ባቡሩን ይዞት ወይም ደግሞ አዳልጦት መስመሩን እንዲስት ያደረገው መሆኑን ልናውቅ ይቻል ነው ለአሜሪካን ድምፅ Dukutar jamallin ka dama.